ሁለት ወር በፊት የ12ኛ ክፍል ብሔራዊ ፈተና ሾልኮ በማህበራዊ ሚዲያ ድረገጾች ላይ ከተሰራጨ በኋላ መንግስት ፈተናውን በአዲስ አዘጋጅቶ ለመፈተን ለዛሬ ማስተላለፉ ይታወሳል። ዛሬ መሰጠት የተጀመረው ብሔራዊ ፈተና ደግሞ ሾልኮ እንዳይሰራጭ በሚል ካሳለፍነው ቅዳሜ ጀምሮ የኢትዮጵያ መንግስት ፌስቡክ፣ ትዊተር፣ ኢንስታግራም እና ቫይበር ማህበራዊ የመረጃና የመገናኛ ዘዴዎች መቆለፉ ተዘግቧል። ይህ እርምጃም እስከ ረቡ እንደሚዘልቅና የተማሪዎቹን ስነ ልቦና እንዳይረብሽ ለፈተናው እንዲዘጋጅ ታስቦ ነው ሲሉ የመንግስት ቃል አቀባይ አቶ ጌታቸው ረዳ እንደ ምክንያት ለኤኤፍፒ በሰጡት ቃለ ምልልስ ተጠቅሰዋል። በኢትዮጵያ ውስጥ ማህበራዊ ሚዲያን ለሰብአዊ መብት ማራመጃ የሚጠቀምበት የዞን ዘጠኝ ጸሐፍ ተባል የሆነው በፍቃዱ ኃይሉ ጉዳዩ ሲሰማ ማዘኑን ገልጿል። ነጻ ፕሬሱ በተገደበበት ወይም በጣም በተዳከመበት እና ሲቪል ሶሳይቲን በሌለበት ሁኔታ ሁለቱንም ተክቶ እየተጫወተ ነበረ። ምክንያቱም ዴሞክራሲ ይመጣል ከተባለ ደግሞ እነዚህ ሁለት አካላት በጣም አስፈላጊ ናቸው፣ ነጻ ሚዲያና ሲቪል ሶሳይቲ። እና እነሱን ተክቶ የሚጫወተው መድረክ ተዘጋ ሲባል በጣም አስደንጋጭ ነው የሚሆነው። መንግስት የወሰደው እርምጃ ምንም የህግ ማዕቀፍ እንደሌለው የምናገረው በፍቃዱ የተማሪዎቹን ስነ ልቦና መጠበቅ ነው ተብሎ የተወሰደው እርምጃ ጋር የማይገናኝ መሆኑን a እንደ ተራ አጋጣሚ ወይም ደግሞ ይቺም ፈተና ብቻ አስታኮ ለስድስት ቀን ብቻ የሚሆን ነገር አድርጌ አልወሰድኩት። ዘላቂ ነው ብዬ ነው ማስበው። ምናልባት አሁን ከፈተናው በኋላ ተመልሶ ሊመጣ ይችላል። ነገር ግን መንግስት፣ እያደረገ ነው ብዬ የማስበው ትኩሳት እየለካ ነው ብዬ ነው ማስበው። ሰው እንዴት ነው ሪያክት የሚያደርገው፣ ተጠቃሚዎቹ እንዴት ነው ሪያክት የሚያደርጉት የሚለውንም በቀ የልብ ትርታ እያዳመጠ ነው ብለን ልንወስደው እንችላለን። ስለዚህ መንግስት በተለይ አሁን ሲቪል ሶሳይቲውንም ይሁን ሚዲያውን ያዳከመው ከተጠያቂነት ለመዳን ነው ብዬ አምናለሁ። ስለዚህ ያ ተጠያቂነት በማህበራዊ ሚዲያ በኩል መምጣቱን አልወደደውም። ብዙዎቹ ተቃውሞዎች እና የፖሊስ ተመጣጣኝ ያልሆኑ እርምጃዎች በሙሉ እየተጋለጡ ያሉት በሶሻል ሚዲያ ነው። ስለዚህ አይወደውም፣ ሶሻል ሚዲያውን በጎሪጥ ነው የሚያው። ብዙ ጊዜም በቴሌቪዥንም በሬዲዮም ሲያጥላላው ተደምጧል። እና አሁን አጋጣሚውን እንደ ሰበብ ተጠቀመበት እንጂ የተማሪዎቹ ፈተና አልባልታ የተባለው ነገር ነው ብዬ አልወስድም። ስለዚህ በጣም አስደንጋጭ ነው። ወደፊት ምንስ አማራጭ ይኖረዋል ይህ ህዝብ መረጃ ለማግኘትም ለመስጠትም የሚለው ነገር ያሳስበኛል። ሌሎች አስተያየታቸውን የሰጡን የዶቼ ቤሌ ተከታታዮች የኢትዮጵያ መንግስት የትኛውም የህግ ማዕቀፍ የፈለገውን ከማድረግ አያግተውም። ራሱ ያወጣውን ህግ እንኳን አያከብርም። እና ማህበራዊ ሚዲያ መንግስት መዝጋቱ ሌላ አማራጭ ስላጣ ነው እንጂ የተማሪዎች ስነ ልቦና ለመጠበቅ መፍትሄ አይሆንም ስሉ አስተያየታቸውን ሰጥቶናል።